የራዲዮ መጽሔት የጋዜጠኞች ጠረጴዛ ዙሪያ ውይይታችን በወቅታዊ ርዕሰ ጉዳይ ተመልሰናል። የአስቸኳይ ጊዜ አዋጁና አንድምታው የኢትዮጵያ መገናኛ ብዙሃን ምህዳር ድረ አዋጅ ገጾቹ የሚገለጡበት ውይይት ነው። አዲሱ የጋዜጠኞች ጠረጴዛ ዙሪያ ውይይታችን ምናልባትም ሳይናፈቅ አልቀረም፣ ለዘም ላለ ጊዜ ተቋርጦ ነበረ። ታዲያ አነጋጋሪ ርዕሰ ጉዳዮች ተገኝተዋል። ምናልባትም ሳይቋረጥ በተከታታይ በሚቀጥሉ ፕሮግራሞቻችን የሚመጣ መሆኑን ቃል መግባት ያስደፍራል። ልክ ነው። መልካም እንግዶቻችን እናስተዋውቅ። መስፍን ነጋሽ እባላለሁኝ። አሁን በዋናነት የምሰራው መሰረቱን ስዊድን ላደረገና በዓለም አቀፍ ደረጃ በሰብአዊ መብቶች ጉዳይ ላይ ለሚሰራው ሲቪል ራይትስ ዲፌንደርስ ስለተባለ ድርጅት ነው ከዛ ውጭ ደግሞ ከጓደኞች ጋር በመሆን ዋዜማ የሚባል ሬዲዮና ከሱ ጋር የተያዙ ነገሮችን እንሰራለን። ከዚህ በፊት ያው ጋዜጠኛ ነው። እኔ አርጋዋሽን ይባላለሁ። በሙያ ጋዜጠኛ ነኝ። በመደበኛነት እዚህ አሜሪካን ላለ ድርጅት በአናሊስትነት ሰራለሁ። ከዛ ባሻገር ዋዜማ ራዲዮ ባልደረባ ነኝ። ከዛም ቀደም ላለፉት አመታት በተለያዩ የሚዲያ ተቋማት ውስጥ ጋዜጠኛ ሆኜ ሰርቻለሁ። አመሰግናለሁ። ለአጭር ትውውቃችሁ፣ አርጋዋሽኔ መስፍን ነጋሽ ምናልባትም በተለያዩ ፕሮግራሞች አድማጮች ያስታውሷችሁ ይሆናል። መስፍን ነጋሽ የአዲስ ነገሩ ዋና አዘጋጅና መራሄ ኤዲተር። አርጋዋሽኔ በርከት ባሉ የመገናኛ ብዙሃን ኢትዮጵያ ውስጥ አገልግልሃል። ኋላ ላይ ተፈጥሮ አካባቢ ላይ የሚያተኩር የጋዜጠኞች ማህበርም ትመራ ነበር ካልተሳሳኩ? አዎ እሱ ነበረ። አገር ውስጥም ለውጭ ሚዲያም ሁሉንም አይነት የሚዲያ ተቋማት ሰርቼባቸዋለሁ ለማለት እደፍራለሁ። መልካም የምነጋገርበት ርእሰ ጉዳይ ድህረ አስቸኳይ ጊዜ አዋጅ የኢትዮጵያ መገናኛ ብዙሀን ምህዳርን ወይም አያያዝ የሚመለከት ውይይት ነው። ኢትዮጵያ ውስጥ አጣብቅኝ ሁኔታዎች በተፈጠሩ ጊዜ ይልቁንም የመገናኛ ብዙሀንን አሰራር የሚያውኩ ወይም የተለወጠ ገጽታ የሚሰጡ ሁኔታዎች በነበሩ ጊዜ የሰራችሁ በመሆናችሁ የአሁኑንም ሁኔታ ኢትዮጵያን መገናኛ ብዙሀን ጨምሮ በቅርበት እንደሚከታተል አሁንም ሙያ ውስጥ እንዳለ ሰው ልምዶቻችሁን እያመጣንን ለማዛመድ እንሞክራለን። የቅርቡ የአስቸኳይ ጊዜ አዋጅ በርከት ያሉ ሁኔታዎችን ይዳስሳል። ለዛሬ ትኩረታችን በመግቢያ እንደጠቀስኩት የመገናኛ ብዙሀኑን ብቻ የሚመለከት ነው። ኮማንድ ፖስት የሚለው ባዕድ ቃል ምናልባት በቀጥታ የአማርኛ ግርድፍ ትርጉም ብንወስደው የማዘዣ እዙ የሚከለክላቸው በርካታ ነገሮች ውስጥ እንቅስቃሴን ጨምሮ ይገድባል። የመገናኛ ብዙሀን አሰራር አሁን ባሉት ሁኔታዎች ውስጥ የበለጠ አደጋ ላይ ይወድቃል የሚል ሀሳብ እየተሰማ ነው ያለው በማንኛውም ሬዲዮ ወይም ቴሌቪዥን ድምፆች፣ ምስል፣ ፎቶግራፍ፣ ቲያትር ወይም ፊልም የሚተላለፉ መልእክቶችን የመቆጣጠር ስልጣን አለው። እስኪ ነጻው ፕሬስ ላይ እቀባ ያደርጋል የሚለው ሀሳብ የቱን ያህል ተጨባጭ እንደሆነ በመመልከት እንጀምር። መስፍን፣ ምን አይነት ተጽዕኖ ያሳድራል ብለህ ታምናለህ? አዋጁ በመገናኛ ብዙሀንና በጋዜጠኞች ላይ ከሚያሳድረው ተጽዕኖ በዘለለና በሰፋ መልኩ አጠቃላይ በህዝቡ መሰረታዊ መብት ላይ ያደረገው ክልከላ በጣም ትኩረት ሊሰጠው የሚገባ ይመስለኛል። ጋዜጠኞች እና መገናኛ ብዙኃን የዚህ ክልከላ ሰለባ የሚሆኑት የህዝቡ አካል ስለሆኑ ጭምር ማለት ነው። እና ይሄ የአስቸኳይ ጊዜ አዋጁ መረጃ ማግኘትም፣ መያዝም፣ ማካፈልም እነዚህን ሁሉ ነው የሚከለክለው። እንግዲህ አዋጁ እንደሚለው ምናልባት እዛ ላይ ቃል በቃል መጥቀስ ካስፈለገ ጥሩ ነው። መስፍን ጥቀስል፣ አንቀጽ አንድ ምን ይላል? ማንኛውም ሁከት ብጥብጥና በህዝቦች መካከል መጠራጠርና መቃቃርን የሚፈጥር የተባለውን ማንኛውንም ነገር መለዋወጥ ክልክል ነው ነው የሚለው። እና አሁን በህዝቦች መካከል መጠራጠርና መቃቃር የሚፈጥር ነገር ምንድን ነው ስለሚባለው ነገር ግን ምንም የተሰጠ ብያኔ የለም። ስለዚህ ማንኛውንም ቅሬታ ማንኛውንም ትችት የሚያቀርብ ሰው በአንድ ሌላ አካል ላይ ይህንን አዋጅ ጥሷል ተብሎ ሊታሰር ይችላል፣ አዋጁ እንደሚለው ሊቀጣ ይችላል። ይሄ ብቻ አይደለም። እነዚህ የኢትዮጵያ መንግስት አሸባሪ ናቸው የሚላቸውን ድርጅቶች ከእነሱ ጋር ማንኛውንም አይነት ግንኙነት ማድረግ የእነሱን መረጃዎች መያዝ ለምሳሌ አንድ ሰው የኦነግን ወይም የግንቦት ሰባትን ፕሮግራማቸውን ልወቀው እስኪ ምን አድርገው ነው እንደዚህ አሸባሪ የተባሉት? የሚል ጤናማ ጥያቄ ኖሮት የግንቦት ሰባትን የኦነግን ፕሮግራም ከኢንተርኔት አግኝቶ ሲያነብ ቢገኝ ይሄ ሰውዬ ይሄን አዋጅ ጥሰሃል ተብሎ ይቀጣል። ይሄ ሰውዬ ግን መሰረታዊ ሕገ መንግስታዊ መብቱን ነው የተጠቀመው፣ ምን የሚባለውን መረጃ የማግኘት መብቱን፣ ከዛ መረጃ ተነስቶ የራሱን አመለካከት የራሱን ምርጫ ለማድረግ ማለት ነው። ከዚህ አልፎ ደግሞ ወደ ጋዜጠኞች ስንሄድ ለምሳሌ በዚህ ጉዳይ ላይ አሁን የተፈጠረውን እንቅስቃሴ ይመራሉ ወንጀለኞች ናቸው የሚላቸው አካል አለ መንግስት እነሱን አንድ ጋዜጠኛ ደውሎ ለዚህኛው እኛው ጥፋት እናንተ ተጠያቂ ናችሁ ተብላችኋል፣ ናችሁ ሆይ እናንተ ናችሁ እያደረጋችሁት ብሎ ህዝቡን ወክሎ ጥያቄ ማቅረብ አይችልም። እነሱን ኮንትራክት ቢያደርግ እነሱን በማንኛውም መንገድ ከእነሱ ጋር ግንኙነት ፈጥሮ ጥያቄዎቹን ቢልቅ ቃለ ቃለመጠይቅ ቢያደርግላቸው ይሄ ሰውዬ ወንጀለኛ ነው የሚባለው። ከዛም አልፎ በጣም በሚያስቅ መልኩ እንደውም በነፃ የሚተላለፍ ቴሌቪዥን ማየት ሁሉ ወንጀል ነው ተብሏል። አሁን አንድ ሰው አያድርግበትና አንድ ኬክ ቤት በአጋጣሚ ሲሄድ የኬክ ቤቱ ባለቤት ኢሳትን ወይም የኦሮሞ ሚዲያ ኔትወርክን ወይም ይሄንን ከፍቷል እንበል። በቃ ይሰሩኝ ብሎ እዛ ቤት የተገኘ አንድ ማኪያቶ የሚጠጣ ሰውዬ አይተሃል ተብሎ ሊከሰስ ይችላል፣ በዚህ በአስቸኳይ ጊዜ አዋጁ መሰረት። ምክንያቱም ማየትም ነው የተከለከለው፣ ማሳየት ብቻ ሳይሆን ማየትም መስማትም ነው እና በጣም በጣም በሕዝብ ላይ ከፍተኛ ስነልቦናዊ ጦርነትን ለማድረግ፣ ጫና ለማድረግ የመጣ ሕግ ስለሆነ መረጃ የመለዋወጥን ሀሳብ የመለዋወጥን፣ የመከራከርን፣ የመወያየትን መንገዶች ሁሉ ነው የዘጋው። አሁን ከዛ ወዲህ እንደምናየው ያው እንደተለመደው ነው በእርግጥ አዲስ ነገር አይደለም። ከአንድ በኩል የሚፈሰውን መረጃ ብቻ እንዲያገኝ ነው ሰው የተደረገው። ስልከላው ብቻ እዚህም አይደለም ደግሞ ያቆመው፣ ምናልባት በሌላ ጥያቄ እንመጣበት በሌሎች ጥያቄዎች ኢንተርኔትን መዝጋቱ ሁሉ ይቀጥላል እና ተጽዕኖ ብዙ ነው ለማለት ነው ባጭሩ። መልካም መስፍን፣ በርከት ያሉ ጭብጦችን አንስተሃል። ከመገናኛ ብዙሀኑ ጋር በቀጥታ የተያያዙ በሰዎች መብት ላይ ቀደም ብለህ የገለጽከውን ጫና ያሳድራሉ የሚባሉትን እንነካካለን። መስፍን፣ በመጨረሻ ቃሉ የማየትና የመስማት መብቶች መሰረታዊ የሰው ልጅ መብቶችን ምናልባት መሰረታዊ የሚለው የሚገልጸው አይመስልኝም፣ ከማየትና ከመስማት የቀረበ መብት የለም። እነሱን ሁሉ የሚነፍግ ድረስ የሚሄድ መሆኑን ጠቅሷል። ማንኛውንም የመገናኛ ዘዴዎች እንዲዘጉ የማድረግ ጭምር ይህ ኮማንድ ፖስት የሚል የእንግሊዝኛ ቃል የተሰጠው ክፍል የማዘዣ እዙ ተሰጥቶታል። አርጋው አንተስ እንዴት ትመለከተዋለህ? አሁን መሱን ባነሳው ነጥብ ላይ እንደዚህ አይነት የአስቸኳይ ጊዜ አዋጆች የተለያዩ ሀገሮች ቀውሶች በሚገጥማቸው ጊዜ ያወጣሉ እና የኢትዮጵያው የአስቸኳይ ጊዜ አዋጅ አንደኛ በሰለጠነ እና ጉዳዩ በገባው ባለሙያም እንዳልተሰራ የሚያመለክቱ ብዙ ነገሮች አሉት። ይሄ ስለ አዋጁ ለብቻ ሌላ ውይይት ቢደረግ የሚነሳ ነው። ግን ወደ መገናኛ ብዙሀን ላይ ወደሚያሳድረው ተጽዕኖ ስንመጣ በኢትዮጵያ ቀደም ሲልም ቢሆን የመገናኛ ብዙሀን በጣም አስቸጋሪ ሁኔታ ውስጥ ነበሩ። ተመናምነው ወደ መጥፋት መንግስትን መተቸት ወደማይቻልበት እና ከፍ ወዳል የአፈና ስርዓት የሄድንበት ነው ያለፉት ዓመት አሁን እነዚህ አፋኝ ነገሮች ቀደም ሲል የዳቦ ስም እየተሰጣቸው ነበረ ሲከናወኑ የነበሩ የፀረ ሽብር ህግ፣ ሌሎች ነገሮች ወጥተው በዚህ በዚህ እየተደረገ በተቻለ አቅም መንግስት በቃ እኔን አትተቹ፣ ከኔ በላይ ሌላውን አትስሙ የሚል የተለያየ ምክንያቶች እየደረደረ የራሱን ዓላማ ብቻ ለማስፈጸም ሙከራ ሲያደርግ ነበር። አሁን በድፍረትና ያለ እፍረት ወደ አደባባይ ወጥቶ አይቻልም፣ ይሄ ተከልክሏል ብሎ እንዳለ የጋዜጠኝነት ስራ ከባድ ብቻ ሳይሆን እጅግ በጣም አደገኛ እንዲሆን ያደረገበት ነው። በእንዲህ አይነት ህጎች ውስጥ አንዱ ችግር ምንድን ነው? በእንዲህ አይነት ቀውስ ወቅት የሚፈጸሙ በጣም ሰፊ የሆኑ የሰብአዊ መብት ጥሰቶች ይኖራሉ። እነዚህ የሰብአዊ መብት ጥሰቶች ተደብቀው ማንም ሳይሰማቸው ተቀብረው እንዲቀሩ ለማድረግ ይረደዋል። ምክንያቱም የመገናኛ ብዙኃን ይነስም ይብዛ ይህንን ነገር ለማጋለጥ ሚና ይጫወታሉ። ህዝቡ ራሱም መረጃ በመስጠት ወደ መገናኛ ብዙኃን ያስተላልፋልና ይህም አንዱ ነገር ነው። ሌላኛው የመረጃ ምንጭ የምንላቸው ጋዜጠኝነት እንደው ተነጥሎ የቆመ ብቻውን ያለ ትን አይደለም። ህብረተሰቡ የዕለት ዕለት ነገር ጋርም የተገናኘ ነው እና መረጃ የሚሰጥ መረጃ ማቀባበል እጅግ በጣም ነውር የሆነበት ደረጃ ላይ እንድንደርስ አድርጎናል። ህዝቡ መናገር አይችልም፣ ምክንያቱም አሁን ወጥቶ መናገር አደገኛም ነው፣ ወንጀልም ነው። ባለሙያዎች ወጥቶ መናገር አይችሉም። ወጥቶ መናገራቸው እንደዚሁ አደገኛም በወንጀልም የሚያስጠይቅ ነው። ሌሎች የሚመለከታቸው ተቋማዊ ድርጅቶችም እንደዚሁ ወጥተው መናገር አይችሉም። ያዩትን ሊደረግ ይገባል የሚሉትን ሀሳብ ማካፈል አይችሉም። ስለዚህ የመረጃ ምንጭ የምንላቸው በዋነኝነት ዋና ዋና አካላት አደባባይ ወጥተው ሊናገሩ ፈጽሞ የማይቻላቸው ደረጃ ላይ ደርሰናል። ይሄ ደግሞ የመገናኛ ብዙኃን እነስራ ወይም ይህንን ነገር እንኳን እናድርግ ቢሉ እንኳን በጨለማ ውስጥ የሚያስቀምጣቸው ነው። ራሳቸው ላይ ያለውንም አደጋ ሳንረሳ ማለት ነው እና እነዚህ እነዚህ ችግሮች ናቸው የሚታዩኝና በአጠቃላይ የመረጃ ፍሰቱን መቶ በመቶ ማሰን ከዛ ባሻገር ደግሞ እንደው በብዙ ሀገሮች ታይቶ የማይታወቅ እጅግ በጣም በጣም አፋኝ በተግባርም እንደው ለማስፈጸምም እንደ ከባድ የሆነ የአስቸኳይ ጊዜ አዋጅ ነው አሁን ፊታችን ላይ ተቀምጦ ያለው። መስፍን፣ ወደ አንተ ልመለስ። አርጋው የቀሩትን ዝርዝሮች ተመልክቷቸዋል። ቀደም ብላችሁ ባነሳችኋቸው አይታዩና አይሰሙ የተባሉ ቴሌቪዥን ጣቢያዎች ማየትና መስማት ወንጀል በተደረገበት የኢንተርኔት አገልግሎት በተቋረጠበት ሙሉ በሙሉ ማለት በሚቻል ደረጃ የማህበራዊ መገናኛ ብዙሃን አገልግሎት ሰዎች ማግኘት መጠቀም የማይችልበት ሁኔታ በተፈጠረበት የሰዎች ከአንድ ቦታ ወደ ሌላ ቦታ መዛወር በተመረጡ አካባቢዎች በተገደበበት ቀይ ዞን በሚል ስም የተሰጣቸው የጉዞ መስመሮች የተከለለበት ባለበት። ምንድን ነው የቀረው? አንድ ህብረተሰብ እንደ ህብረተሰብ መቆየት የሚችልባቸው በዚህ የመረጃ ዘመን የተሻገረ ምናልባትም የዕለት ተዕለት ህይወትን ሙሉ ትርጉም የሚያሰጡ በሆኑበት ቦታ ለድሮ የምቾት አገልግሎቶች አይደሉም መሠረታዊ ናቸውእና በሆኑበት ምንድን ነው የቀረው? በእርግጥስ አንድ መንግስት ይህን ሁሉ ከህብረተሰቡ መንፈግ ይችላል ወይ? የፌዴራል ጠቅላይ አቃቤ ህግ አቶ ጌታቸው አምባይ በሰጡት መግለጫ ላይ አንቀጽ ዘጠና ሶስት ነው የተጠቀሰው ህገ መንግስቱ አደጋ ላይ ሲወድቅ የሚል አንቀጽ ነው የተጠቀሙት፣ ለዚህ አዋጅ መሰረት የተደረገው። በእርግጥ ይቻላል ወይ መስፍን? የአስቸኳይ ጊዜ አዋጆች የተፈጥሮ አደጋ ተከስቶ ካልሆነ በስተቀር ከፖለቲካ እንቅስቃሴዎች ጋር ተያይዘው ሲመጡ በየትኛውም ሀገር አነጋጋሪ ናቸው። እውነት ለመናገር ፌር ለመሆን ይሄኛው ግን ችግሩ ምንድን ነው? አንደኛ ረጅም ጊዜ ነው። ሁለተኛ ቅድም አርጋው እንዳለው በባለሙያ የተጻፈ አይደለም። እንትኑን ስታየው አረፍተ ነገሮቹን የያዙትን ጥንሰ ሀሳብ የሚያንጸባርቁትን በቀጥታና በተዘዋዋሪ የሚሉትን ነገር ስታየው ፍጹም ወደ አፈና ስርዓት ነው እንዲገባ የተፈለገው ወይም ማስተላለፍ የተፈለገው መልእክት በቃ አትተነፍሱም ነው። እኛ ከምንፈቅደው ውጪ እኛን ደስ ከሚያሰኝን ነገር ውጪ አትሰሙም፣ አታዩም፣ አትናገሩምም ነው። ወይም ደግሞ ከተናገራችሁም እኛ በምናዘጋጀው መድረክ ላይ ነው መናገር ያለባችሁ። ያን ጊዜ እነማን እንደሆናችሁ ስለምናቅ እዛው የሚደረገው እናደርጋለን ነው ሲተረጎም። እና ለመተግበርም በጣም አስቸጋሪ ነው እውነት ለመናገር ግን፣ ቅድም እንዳልኩት የዚህ ሕግ ዓላማ ሙሉ በሙሉ የተጻፈውን ነገር ሁሉ ተግባር ላይ መዋል አይመስለኝም። ዋና ዓላማው ስነ ልቡናዊ ጫና ማሳደር ነው። አሁን እኮ ጋዜጠኞች ሌላው ቀርቶ ወደ ሚዲያ ልመልስና እንደገና ውይይታችን ከሱም እንዳይርቅ የተቃዋሚ ፖለቲካ ፓርቲ መሪዎችን እንኳን እኮ ሄደው እንደ ልባቸው ማናገር አይችሉም። ፖለቲከኞቹም መናገር እኮ አይችሉም። ምክንያቱም የአገርን ሉዓላዊነት፣ ደህንነት እና ህገ መንግስታዊ ስርዓቱን አደጋ ላይ ሊጥል የሚችል ማንኛውንም ነገር በጋዜጣዊ መግለጫም በምንም መስጠት አይቻልም ነው በስም ተጠቅሰው ነው የተሰጣቸው እና እንግዲህ የስልጣን ላይ ያለውን ፓርቲ እንቃወማለን ብለው የተደራጁ ፖለቲከኞች ነጻ ሆነው መተቸት ካልቻሉ፣ ይሄንን አዋጅ ራሱን መተቸት ካልቻሉ፣ ሌላው ቀርቶ ይሄ አዋጅ የአገሪቱን ሉዓላዊነትና ሰላም ወይም ጥቅም አያስከብርም ብሎ መተቸት ካልተቻለ ድረስ እንግዲህ ሌላው ህዝብ ምን ማድረግ ይችላል? ብዙ ምርጫ የለውም። ግን ዞሮ ዞሮ ምንድን ነው? እንኳን እንደ ኢትዮጵያ አይነት በጣም ትልቅ ብዙ ህዝብ ያለበት አገር ቀርቶ ጠባብ አገሮችንም እስከ መጨረሻው ማፈን አይቻልም። እና ሰው በተለያየ መንገድ ሀሳቡን መግለጹ አሁን የተከለከለውንም ክልከላ የሚያልፍበት መንገድ ማግኘቱ አይቀርም። ምንም ጥርጣሬ የለኝም በሱ። ለዚህ አዋጅ መሰረት የሆነውን ጉዳይ እስኪ ፈታ አድርገን ለመመልከት እንሞክር። አሁን ባነሳቸኋቸው በተመለከታቸኋቸው ጭብጦች ውስጥም የአገርን ደህንነት፣ ሉዓላዊነት የሚያናጋ ሁኔታ ሲፈጠር ነው የሚል መሰረቱ። ምናልባትም ይሄ የትኛውም ዜጋ በተቃውሞ በኃይልም ጭምር መንግስትን ለመቃወም ከተነሱ ኃይሎች ውጭ ማንም በሀገር ውስጥ ያለ ዜጋ ሊስማማ የሚችልበት መሰረት አድርገን እንውሰድ። በእርግጥ ግን ግቡ ይሄ ነው ወይ? ሌላ አማራጭ የለም ወይ? እነኚህን ሁሉ ገደቦች መሰረታዊ መብቶች ከዜጎች ላይ ሳይገፈፍ የአገርን ደህንነትና ሉዓላዊነት በህጋዊ መንገድ ማረጋገጥ አይቻልም ወይ? አርጋው ደጋግማችሁ በአግባቡ ነገሮችን ባመዛዘነ የህግ አውጪ የረቀቀ እንዳልሆነ ጠቅሳችኋል። በጣም ብዙ ብዙ መንገዶች አሉ፣ አጠቃላይ ይህንን ቀውስ ለመፍታትም በአጠቃላይ። ሁለተኛ ደግሞ እንዲህ አይነት ቀውሶች ሲፈጠሩ ቀውሶቹን ከመጠን እንዳልፉ መቆጣጠር የሚቻልባቸው ብዙ ብዙ ዘዴዎች አሉ። ከሁሉ በላይ መፍትሄው ጥያቄው የፖለቲካ ስለሆነ የፖለቲካ መፍትሄ ማለት ነው። ኢህአዴግ አንደኛ መሬት ላይ ያለውን እውነታ ባለመቀበል መሬት ላይ ያለውን እውነታ በመካድ ላይ የተመሰረተ ምክንያቱም ያንን እውነታ መቀበል እንደ ትልቅ ሽንፈት ስለተቆጠረ በኢህአዴግ ዘንድ እያወቁ እንዳላወቀ የመሆን ነገር ነው የነበረው እና ትልቁ ችግር የሚመነጨው ከዛ ነው። መፍትሄዎቹንም እንዳንፈትሽ ወደ መፍትሄዎቹ እንኳን መንገድ እንዳንጀምር ከተለያዩ አካላት መፍትሄ ይሆናሉ የሚሉ የተለያዩ ሀሳቦች ሲቀርቡ ነበረ። የመጀመሪያውና በጣም ቀላሉ እንደው በድፍረትም ሊገባበት የሚችል ለሀገሪቱም የተሻለው መፍትሄ ወደ ድርድር ጠረጴዛ መሄድ ነው። አንደኛው መሰረታዊ መልስ መስጠት ነው ለተነሱት ህዝባዊ ጥያቄዎች ነው የምትለው? አዎ መሰረታዊ መፍትሄ ለእነዚህ ጥያቄዎች ማቅረብ ነው መፍትሄው እንደው ግማሽ መፍትሄም ቢሆን ሩብ መፍትሄም ቢሆን ቢያንስ ወደ መፍትሄ የሚያስኬድ አቅጣጫ መወሰድ ነበረበት። የተደረገው በተቃራኒው ነው። እውነታውን መካድ ነው። ጥያቄው የጥቂቶች ነው ነው መጀመሪያ ስንሰማ የነበረው። በኋላ ግን ሊደበቅ የማይችል ሆነ፣ አደባባይ ወጣ፣ መንገዶች ተዘጉ። ያኔ ደግሞ ከእነዚህ አካላት ከዚህ ሀገር በተደረገ ድጋፍ እነዚህ አሸባሪ ጥቂቶች እየተባለ ሌላ ሌላ ስም ነገሩ ሊሰጠው ሞከራል። ይሄ እውነታውን ሪያሊቲውን የመቀበል መሰረታዊ ችግር ነው። ይሄ ደግሞ የኢህአዴግ የረጅም ዓመታት ችግር ነው ፓርቲው ራሱ በፈለገውና በመረጠው መንገድ እንጂ የሚሄደው እውነታው ጋር ታርቆ ለመሄድ ብዙ ጊዜ ይቸግረዋል። እና ከዚህ መሰረታዊ ስህተት ይነሳል ሌላውም ችግር። ለዚህ ነው አሁን የአስቸኳይ ጊዜ አዋጅ ማውጣት የማይገርም የሚሆነው ምክንያቱም በቃ በማስፈን በጠመንጃ ያለው አንድ አማራጭ ጠመንጃ ነው። በጠመንጃ ነገሩን ማስቆም ይቻላል የሚል መደምደሚያ ላይ ስለተደረሰ ነው። አለበለዚያማ ወደ ድርድር ቢገባ ወይም ደግሞ ሌሎች አማራጮችን ማየት የሚቻልበትን መንገድ ኖሮ ሕዝቡን ማዳመጥ ቢጀመር የተፈጠረውም አመፅ ረገብ ይላል። ሰዎችም ቢያንስ ወደ ድርድር ተሄዷል፣ ና እስቲ ከዚህ ድርድር የሚገኘውን እንጠብቃለን በሚል የተረጋጋ ነገርን መስጠር ይቻላል። ሌላኛው ኢህአዴግ ራሱን ብቸኛ የኢትዮጵያ ባላደራ በእርግጥ መንግስት ነው። መንግስት ስልጣን ላይ ያለ አካል በሀገሪቱ ውስጥ ለሚፈጠሩ ነገሮች ኃላፊነትን መውሰድ አለበት። ይሁንና ግን ሌሎችን ሀገር የሚያጠፉ ሀገር የሚያፈርሱ፣ ኢህአዴግ ግን ሀገር ጠባቂ ራሱን አድርጎ የሚያይበት መነጽርም ትክክል አይመስለኝም። እነዚ የአስተሳሰብ ችግሮች ናቸው እንደ የተሻለ መፍትሄ እንዳንፈትሽና እንዳናመጣ የሚያደርጉን ብዬ ነው የማስበው። አርጋው ከአስቸኳይ ጊዜ አዋጁ ይልቅ መሰረታዊ መልስ ሊሰጠው የሚገባ ነበር ቀድሞውንም ብሏል። ለዚህ መሰረት የሆነውንም ነገር ጥያቄ ውስጥ ያስገባዋል። ለነኚህ ለተወሰዱት እርምጃዎች ሌላ አማራጭ ሊኖር ይችል ሊሆን ነበር ወይ? መስፍን ሁለቱንም ተመልከት። ብዙ አማራጮች የነበሩ ይመስለኛል። ለረጅም ጊዜ ላለፉት አስራ ሁለት ወራት ወይም የዚህ ኦሮሞ ፕሮቴስት የምንለው ተቃውሞ ከተጀመረ በኋላ ብቻ ሳይሆን እሱ ከመጀመሩም በፊት ቢሆን መንግስት የህዝቡን ስሜት በትክክል ማዳመጥ ሊችል ኖሮ ብዙ ስልጣን ላይ ያለውን አካል ስልጣን አደጋ ውስጥ ሳይከት እንዳሁኑ አይነት ስጋትና ፍርሃት ውስጥ ሳይገቡ ብዙ ነገሮችን እንደው ቢያንስ ማቃለል እና ማስተንፈስ የሚችሉባቸው እድሎች ነበሩ ግን አልተጠቀሙባቸውም ኢህአዴግ ከዚህ በፊት በሌላ ቦታም እንዳልኩት የሚያገኛቸውን አጋጣሚዎች በማምከን አሁን ትልቅ ልምድ አዳብሯል እና በዛው ነው የቀጠለው የአስቸኳይ ጊዜ አዋጁ መንግስት የተነሱበትን ተቃውሞዎች ለመፍታት ከመረጠው አቅጣጫ አንጻር የማይቀር ነበረ። መቼ ነው የሚመጣው ነው እንጂ ጥያቄው። ብዙ ሰዎች እንደውም የአስቸኳይ ጊዜ አዋጅን በዚህ መልኩ ሳይሆን ሲጠብቆ የነበረው አንዱ የወታደር አንዱ አካል ስልጣን ይይዝና አስቸኳይ ጊዜ አዋጅ አውጃል እያሉ ሁሉ ሲናገሩ ነበረ። ያ ማለት የመንግስት አካሄድ ወዴት እንደሚያመራ ፍንጮች ነበሩ ለማለት ከዛ ውጭ ግን ነገሩ የፖለቲካ ችግር ነው። ለፖለቲካ ችግር ደግሞ የፖለቲካ መፍትሔ መስጠት ነው የሚጠቅመው። እሱን ደግሞ ጥያቄውን ካነሱት ሰዎች ጋራ የምር ውይይት በማድረግ የታይታ አሁን ሰሞኑን እንደሚደረገው እንዲሁ ዝም ብሎ የቲያትር አይነት ሳይሆን የምር በሂደት ይህንን አሁን ያለውን ሁኔታ እንቀይረው የሚል በእምነት ላይ የተመሰረተ ውይይት ቢጀመር፣ ድርድር ቢጀመር ይሄንን ማስቀረት ይቻል ነበረ። አሁን ይሄ የአስቸኳይ ጊዜ አዋጁ ያመጣዋል የተባለው መረጋጋት ቢመጣ እንኳን ዘላቂ አይሆንም። የተወሰኑ ወራት ነው የሚረጋጋው። ከዛ በኋላ ልክ ባለፈው እንደተነሳው አንድ አጋጣሚ ይቀሰቅሰዋል። ያን ጊዜ ከአሁኑ የባሰ ነገር ነው የሚጀመረው እና ይሄ ህመምን ማስታገሻ ነው እንጂ በሽታውን ማከሚያ መንገድ ሊሆን አይችልም። አስቸኳይ ጊዜ አዋጅ የትም ሀገር የበሽታ ማከሚያ አይደለም። እንደ የራስምታት መድኃኒት ዋናውን በሽታ ሳይሆን ምልክቱን ምልክቱ ነው የሚታከመው። እና ግን አርጋው እንዳለው ጥያቄው የፖለቲካ ጥያቄ ነው። ስለዚህ የሰዎችን መብት እያከበሩ ወደ ውይይት መምጣት ነው ብቸኛው መፍትሄ በብቸኛው መውጫ። እኔ እንደውም አሁን በተያዘበት መንገድ ከተሄደ ለሀገሪቱም አደጋ ይሆናል ብዬ ነው የምሰጋው። እንዴት ሰሞኑን ምንድን ነበር ትዝ ሲለኝ የነበረው ደርግ የኤርትራን ጉዳይ ለመመለስ የሞከረበት መንገድ ኤርትራ በመጨረሻ የሄደችበትን የፖለቲካ መስመር እንድትይዝ ሁነኛ ሚና ተጫውቷል። የኤርትራ ችግር ደርግ የጀመረው በደርግ ዘመን የተጀመረ አይደለም። ግን በዛ አስራ ሰባት ዓመት ውስጥ ያ መንግስት ጉዳዩን ያስተናገደበት መንገድ ሌላ ቢሆን ኖሮ መጨረሻው የተለየ ሊሆን ይችል እንደነበረ ይሰማኛል። አሁንም ኢህአዴግ ጉዳዩን አሁን እየተካሄደ ያለውን የፖለቲካ ተቃውሞ የፖለቲካ ጥያቄ የያዘበት ደርጋዊ መንገድ ምናልባት በውጤቱ አንድ አይነትና ተመሳሳይ ባይሆንም በይዘቱ ግን ከኤርትራው ጋር የሚመሳሰል ነገር ወደዛ እንዳያመራ ስጋት አለኝ። ምክንያቱም የአንድ አካባቢ ሰዎች በብሔር ወይም በአካባቢ አንድነን ብለው የሚያምኑ ሰዎች ለብቻ እየተጠቁ እንደሆነ በሚያስቡበት ወቅት ቁጭ ብሎ መወያየት ነው እንጂ ጥቃቱን እንደገና መጨመር፣ ወደ የት ሊያመራን እንደሚችል በጣም የቅርብ ጊዜ የራሳችን ተሞክሮ አለ። በሺህ የሚቆጠሩ ሰዎች ማሰር፣ ቁጥራቸውን በውል የማናውቃቸው ሰላማዊ ተቃዋሚዎችን ወይም ሰልፈኞችን መግደል፣ በዛ ላይ ደግሞ በየአካባቢው የምንሰማው የሰብአዊ መብት ጥሰትና አሰቃቂ ሁኔታ ሐዘኑ በየቤቱ እንዲገባ ያደርጋል። ያ ደግሞ የህዝብን ብሶት ያባብሰዋል፣ ለፖለቲካዊ መፍትሄም በር ይዘጋል እና በጣም እንዳይሆን እመኛለሁኝ ግን ኢህአዴግ በአሁን አያያዙ ከቀጠለ ወደ ሌላ አቅጣጫ መሄድ አይመስለኝም እና ስጋቴ ከዚህ የሚመነጭ ነው። አሉላ መልካም መስፍን፣ ኢህአዴግ ወዴት አቅጣጫ ሊሄድ እንደሚችል በህዝባዊ አመፁ ወቅት ፍንጮች ነበሩ ብልሃል። የትኞቹ ናቸው እነኛ ፍንጮች? በቀጥታ ያሁኑም ባይመስልም አቅጣጫውን ግን የጠቆመ ነገር ነበር ወዴት ሊሄድ እንደሚችል ብልሃል። የጠረጴዛ ዙሪያ ውይይታችን አልተቋጭም፣ አድማጮች የወቅታዊው ርዕሰ ጉዳይ አወያይነትም እንደዚሁ በመጪው የራዲዮ መጽሄት ፕሮግራማችን እንመለስበታል ለአሁን ግን የፕሮግራሙን ተሳታፊዎች መስፍን ነጋሽና አርጋዋሽኔን እናመሰግናለን